die amerika dims Radio Tabelle. <music> የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው የሰማችኋቸው። ዝርዝር ዘገባው በዕለቱ አብይ ርዕስ ይሰማል። አሜሪካዊቱ የፊልም ተዋናይ አንጀሊና ጆሊ ከሌሎች ጋር በመሆን ያስተባበረችው የለንደኑ ጉባኤ ጦርነት ባለባቸው አካባቢዎች የሚፈጸሙ ለወሲብ ጥቃቶች ምርመራ አዲስ ዓለም አቀፍ ደንብ አስተዋወቀ። በዚህም ላይ ዘገባ አለን። በምሽቱ ዜናዎቻችን ውስጥ 15 የሚሆኑ ሶማሊያ አሜሪካውያን ወደ ሶሪያ መሄዳቸው ለውጊያ ተገለጸ። ኢራቅ ውስጥ ለተፈጠረው ሁኔታ ብሔራዊ ደህንነት አማካሪዎቻቸው ስፋት ያላቸውን አማራጮች እያዘጋጁ መሆኑን የዩናይትድ ስቴትስ ፕሬዚደንት አስታወቁ። እንደዚሁም ሜክሲኮ ካሜሩንን ሶስት ለይቅርታ አንድ ለባዶ በሆነ ውጤት አሸነፈች። ዋና ዋና ዜናዎች ናቸው። በርከት ያሉ ሌሎች ልዩ ልዩ ዘገባዎችና ቅንብሮችን ይዘናል። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ አርብ ሰኔ 6 2006 ዓ.ም ተረኛ አስተናጋጆች አሉላ ከበደና እኔም ሰሎሞን አባትንን ከፕሮዲሰራችን ንጉሱ ታምሬና ከስርጭት መሐንዲሱ ኔልሰን ሎፔዝ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን ዋና ዋና የዓለም ዜና አስራ አምስት የሚሆኑ ሶማሌ አሜሪካውያን አጋማሹ ላይ በምንገኘው የያዝነው የአውሮፓ አመት ውስጥ ሶሪያ ውስጥ የባሻር አል አሳድን መንግስት ለመጣል እየተዋጉ ካሉ እስላማውያን ታጣቂዎች ጋር ለመቀላቀል መሄዳቸውን የዩናይትድ ስቴትስ ፌዴራል መርማሪዎች ገለጹ። ዝርዝሩን አዳነች ፍሳዬ ይዘዋለች። በሰሜናዊቷ ክፍለ ሀገር ሚኒሶታ ያሉት የዩናይትድ ስቴትስ ፌዴራል የምርመራ ክፍል ሰራተኞች ሰዎቹ ከሚኒያፖሊስና ከሴንት ፖል ከተሞች አካባቢ ወደ ሶሪያ የተጓዙት ባለፉት ጥቂት ወራት ውስጥ እንደሆነ ጠቁመዋል። በርካታ ሶማሊያውያን በሁለቱ መንታ ከተሞች ይኖራሉ። የዩናይትድ ስቴትስ ፌዴራላዊ ምርመራ ክፍል ቃል አቀባይ ካይል ሎበን ሌሎች ትውልደ ሶማሊያ የሆኑ አሜሪካውያን ከሶሪያ እስላማውያን አማጽያን ጋር ሆኖ ለመዋጋት ወደ ሶሪያ ለመሄድ የሚያስቡ ካሉ እያጠኑ እንደሆነ ተናግረዋል። የአካባቢ ባለሥልጣኖች ሰዎቹ እንዴት እንደተመለመሉም እየመረመሩ መሆኑን ቃል አቀባዩ ከአሜሪካ ድምጽ ሬዲዮ የሶማሊያ አገልግሎት ጋር ባደረጉት ቃለ መጠይቅ ገልጸዋል። የሚኒያፖሊስ ነዋሪ የሆኑ ሶማሌ ወንዶች ላይ ያነጣጠሩ በርካታ ድረገጾች አሉ የጂሃድ መልእክቶችን ያዘሉ። የዩናይትድ ስቴትስ ፌዴራላዊ ምርመራ ቢሮ እንደሚለው ከአልቃይዳ ጋር የተሳሰረው ጽንፈኛው እስላማዊ ቡድን አልሸባብ እንደ አውሮፓ አቆጣጠር በ2007 ዓ ም ከ7 ዓመታት በፊት ማለት ነው ሲመሰረት በዩናይትድ ስቴትስ ተመሳሳይ የምልመላ ጥረት አካሂዶ ነበር። አብዛኞቹ የሚኒያፖሊስ ነዋሪ የነበሩ 24 የሚሆኑ ትውልድ ሶማሊያ አሜሪካውያን ሶማሊያ ሄደው ከአልሸባብ ጋር ተቀላቅለዋል። ኢራቅ ውስጥ ለተፈጠረው ሁኔታ የብሔራዊ ደህንነት አማካሪዎቻቸው ስፋት ያላቸውን አማራጮች እያዘጋጁ መሆናቸውን የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ አስታወቁ። ይሁን እንጂ ወደ ኢራቅ ምድር አንድም አሜሪካዊ ወታደር እንደማያዘምቱ ተናግረዋል። የዩናይት ስቴትስ እርምጃ በሚወጡት ቀናት ውስጥ ግልጽ ይደረጋል ብለዋል። ፕሬዚዳንቱ ዛሬ እኩለ ቀን ላይ ከቤተ መንግስታቸው በሰጡት መግለጫ ኢራቅ ውስጥ ይዞታቸውን እያስፋፉ ያሉት የኢራቅና ሌቫንት እስላማዊ መንግስት ወይም ምህጻረ ኤሴል በሚል የሚጠሩት አማጽያን እንቅስቃሴ የአሜሪካ ጥቅሞች አደጋ ላይ የሚጥል ነው ብለዋል ፕሬዚዳንት ኦባማ። የአሜሪካ ድጋፍ በኢራቃውያኑ መሪዎች ቁም ነገር ላይ የቆመና ቅን ጥረት ሊስተናገድ የሚገባ እንደመሆኑ ፕሬዚዳንቱ አሳስበው፣ መሪዎቹ ልዩነቶቻቸውን ወደ ጎና አድርገው እንዲሰሩና የጸጥታ ኃይሎቻቸውንም እንዲያጠናክሩ መክረዋል። የኢራቅ መሪዎች ጠንካራ ውሳኔዎችን ለመውሰድና ለመቻቻልም ፍላጎትና ዝግጅትነት ማሳየት አለባቸው ነው ያሉት ፕሬዚዳንት ኦባማ። በተያያዘ ዜና ኢራቅ ውስጥ ይዞታዎቻቸውን እያሰፉ ያሉ አማጽያንን እንቅስቃሴ ለመመከት ምን መደረግ እንዳለበት ዩናይትድ ስቴትስ አማራጮችን በተገለጸው ሁኔታ እየፈተሸች ባለችበት ጊዜ እስላማውያኑ ታጣቂዎች ተጨማሪ አካባቢዎችን እየተቆጣጠሩ መምጣታቸው ተዘገበ። የጎሳ ልዩነት በበረታባት ምስራቃዊቱ የኢራቅ ክፍለ ሀገር ዳያላ ውስጥ ጀላውላ እና ሳዕዲያ የሚባሉ ሁለት ከተሞችን አማጽያኑ ትናንት ምሽት ላይ መቆጣጠራቸውን ባለስልጣናቱ ተናግረዋል። የኢራቅና ሌቫንት እስላማዊ መንግስት ወይም በምህፃር ኢሲል በሚል የሚጠሩት አማጽያን አብዛኛውን የሰሜን ኢራቅ ግዛት የያዙ ሲሆን ወደ ዋና ከተማይቱ ባግዳድ እየገሰገሱ መሆናቸው ታውቋል። እየተበላሸ ለመጣው የኢራቅ ሁኔታ የሚሰጡትን ምላሽ እያሰላሰሉ መሆናቸውን የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ መናገራቸው ተዘግቧል። እነዚህ ጂሃዲስቶች ኢራቅም ሆነ ሶሪያ ውስጥ ቋሚ መቆሚያ እንዲያገኙ ልናደርግ የሚገባን እንዳያገኙ ልናደርግ የሚገባን ምክንያት አለን። ከተያዙት አማራጮች መካከል የድሮን ጥቃቶችም እንደሚገኙበት አንዳንድ የአሜሪካ ባለስልጣናት ውስጥ ውስጡን እየተናገሩ ነው። በሌላ በኩል ደግሞ የኢራኑ ፕሬዚደንት ሐሰን ሮሃኒ ጎረቤታችን የሆነች ሀገር ውስጥ ሽብርና ሁከት እንዲካሄድ አንፈቅድም። በአካባቢያችንና በመላው ዓለምም ሁከትን፣ ጽንፈኝነትንና ሽብርን እንደምንዋጋ በተባበሩት መንግስታት መድረክ ላይ አሳውቀናል ብለዋል። የዩክሬን ጸጥታ ኃይሎች በዶኔትስክ ክልል ውስጥ የምትገኘውንና ከእጅ ወደ እጅ ስትገላበጥ የቆየችውን ማሪዮፖል የወደብ ከተማን መልሰው መቆጣጠራቸውን አስታወቁ። ባንዲራቸውን ከተማይቱ ማዘጋጃ ቤት ላይ ዛሬ ማውለብለባቸውን የዩክሬን የአገር ውስጥ ጉዳይ ሚኒስትር አርሴን አቫኮቭ የገለጹ ሲሆን ሩሲያ ዘመም የሆኑን አማጽያን አምስት ተዋጊዎቻቸው በፍልሚያው ውስጥ የተገደሉባቸው መሆኑንም አመልክተዋል። በሌላ በኩል ደግሞ በአማጽያኑ ይዞታ ስር ባለ አንድ የድንበር ኬላ በኩል ሶስት ታንኮችን ጨምሮ ሰፊ ወታደራዊ ትጥቅ የዩክሬንን ግዛት ዘልቆ እንዲገባ ሩሲያ ፈቅዳለች ሲሉ የሀገር ውስጥ ጉዳይ ሚኒስትሩ ክስ አሰምተዋል። በጉዳዩ ላይ የዩክሬን ፕሬዚዳንት ፔትሮ ፖሮሼንኮ እና የሩሲያው አቻቸው ቭላዲሚር ፑቲን በስልክ የተነጋገሩ ሲሆን ሁኔታው ጨርሶ ተቀባይነት የለውም ሲሉ የዩክሬኑ ፕሬዚዳንት ቁጣቸውን መግለጻቸው ተነግረዋል። ለክሱ የሩሲያ ምላሽ ግን ምን እንደሆነ ተለይቶ አይሰማ እንጂ ሁለቱ መሪዎች በደቡብ ምስራቅ ዩክሬን ያለውን ሁኔታ ለማርገብ በሚቻልበትና ና በጋራዊ ጉዳዮች ላይ መምከራቸውን ሞስኮ ላይ ክሬምሊን ቤተመንግስት ባወጣ መግለጫ ጠቅመዋል። በሌላ በኩል ግን ሩሲያ ዘመም የሆኑት ተዋጊዎች ትጥቅ ከሩሲያ እንደሚያገኙ ማረጋግጣቸውን የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ዋና ጸሐፊ አንድሬስ ፎ ራስሙሰን ዛሬ ባወጡት መግለጫ አስታውቀው ሁኔታውን በአካባቢው ያለውን ቀውስ ሊያባብሰው እንደሚችል አስጠንቅቀዋል። ከጥቂት ወራት በፊት የጥቁር ባህል ልሳነ ምድርን ክርምን ከዩክሬን ወስዳ እጇ ያደረገችው ሩሲያ ዳግመኛ ወደ ዩክሬን ግዛት በኃይል እንደማትገባ አስታውቃለች። አፍጋኒስታን ውስጥ አምስት ዓመታት ለሚሆን ጊዜ በታሊባን ተይዞ የቆየውና በቅርቡ በተደረገ ልውውጥ የተለቀቀው አሜሪካዊ ወታደር ባው በርግደል ዛሬ ሀገሩ ገባ። የሃምሳ አለቃ በርግዳል ከተለቀቀ በኋላ ጀርመን ውስጥ በአንድ ወታደራዊ ሆስፒታል ሕክምና ሲያገኝ ቆይቶ ዛሬ ቴክሳስ ዩናይትድ ስቴትስ መግባቱን ባለሥልጣናቱ አስታውቀዋል። የጾታ ጥቃት መወገድ እንዳለበት ወደ ታሪክ መጽሐፍ ገብቶ ሊቀር ይገባዋል ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አሳሰቡ። የውጭ ጉዳይ ሚኒስትሩ ይህን መልእክት ያስተላለፉት ዛሬ ለንደን ላይ በተጠናቀቀው በግጭት አካባቢዎች የሚፈጸም የጾታ ጥቃት እንዲያከትም ለማድረግ በሚቻልባቸው መንገዶች ላይ የተነጋገረ ዓለም አቀፍ ጉባኤ መዝጊያ ላይ ባሰሙት ንግግር ነው። በብርቱ ሁኔታ አልቀን አለቀን ካሉና ችላ የተባሉ ፍትህ አልባ አድራጎቶች አንዱ የሆነውን ጮህን ልናወግዝ ይገባናል። ተጠያቂ ወንጀለኞችን ለመያዝና አጥፍቶ ያለመቀጣትን አባዜም ለማስቆም መታገል አለብን። ከጥቃት የተረፉትን ከማሸማቀቅ ይልቅ አጥፊዎችም ወደ ቅጣት ማዞር አለባቸው ነው ያሉት ኬሪ። ጉባኤውን በጋራ ያዘጋጁት የእንግሊዝ የውጭ ጉዳይ ሚኒስትር ዊሊያም ሄግና አሜሪካዊቷ ተዋናይ አንጀሊና ጆሊም በተመሳሳይ ሁኔታ ላይ ጾታ ላይ የተመሰረተ ጥቃትን ለማስቆም የተግባር እርምጃዎች እንዲወሰዱ ጥሪ አሰምተዋል። ላለፉት አራት ቀናት የተካሄደው የለንደኑ ጸረ ጾታ ጥቃት ጉባኤ እስካሁን ከተደረጉት ሁሉ እጅግ ግዙፉ መሆኑ የተነገረ ሲሆን በመቶዎች የሚቆጠሩ የመንግስት ባለስልጣናት፣ የመብቶች ተሟጋቾችና ጥቃት የተፈጸመባቸው ወይም ያመለጡ ተሳትፈውባቸዋል። በመጨረሻም ስፖርት፣ ሁለተኛ ቀኑን የያዘው ሀያኛው የዓለም እግር ኳስ ዋንጫ ዛሬ በኤምድቦቹ አፍሪካዊ ካሜሩን እና ሜክሲኮ ብሔራዊ ቡድኖች መካከል ተካሂዶ ከጥቂት ደቂቃዎች በፊት አብቅቷል። ሜክሲኮ አንድ ለዜሮ አሸንፋለች የካሜሩንን ቡድን ሙሉውን ዘጠና ደቂቃ ዝናብ ባልተለየው ሁኔታ ሁለቱም ቡድኖች በጥሩ ሁኔታ ተንቀሳቅሰዋል። ካሜሩን ሁለተኛውን የምድብ ግጥሚያ የፊታችን ረቡዕ ከክሮኤሽያ፣ ሰኞ ደግሞ ከብራዚል ጋር ታደርጋለች። ከምድብ ቢ ስፔንና ሆላንድ ከምሽቱ አራት ሰዓት ልክኛ ከዜና ስንወጣ ሳልቫዶር ስታዲየም ላይ ያደርጋሉ። ቺሊና አርጀንቲናም ዛሬ ኩያባ ላይ ይጋጥማሉ። ትናንት በተካሄደ ግጥሚያ አዘጋጇ ብራዚል ክሮኤሺያን ሶስት ለአንድ ማሸነፏ ይታወቃል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሰሎሞን አባትና አሉላ ከበደንን። በስርጭታችን የጊዜ ሰሌዳ መሰረት ወደ ዕለቱ አብይ ዘገባ ከማለፋችን በፊት ቆየት ብለው ከሚቀርቡት ዘገባዎችና ቅንብሮች አንዱን ለቅምሻ እናሰማችሁ። አልበሽር የፈጸማቸው ወንጀሎች ከባድ ስለሆኑ የአይሲሲን ውሳኔ እናከብራለን የሚል ነበር። ስንነጋገር የነበረው በደቂቃ ውስጥ አቶ በረከት ደወለልኝ። ለኔ አልበሽርን ኢትዮጵያ የመጀመሪያ አቅፋ ደግፋ የምትቀበለው ሀገር እሷ ናት ብለህ ትናገራለ ተባል እንደ ማንኛውም ሰው የአሜሪካን ድሪም ስናጋርጎት ቀረ ከምትል በስተቀር ኤርሚያስን የሚያክል ስራ ሰርቶ የሚያክል ፖለቲካ ክብደት የሚሰጠው ነገር ተብሎ ልዩነት ስለነበረ ነው። በበሽር ጉዳይ ላይ ነው እንዲህ የሚሉ ሰዎች እናንተም ቢሆኑ መድረክ የቀደሙት በቅርቡ ከሀገር የኮበለሉት የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ከፍተኛ ባለስልጣን አቶ ኤርሚያስ ለገሰ የተከተሉት ደግሞ የመንግስታቸውን አቋም የተናገሩት አሁን በጽፈት ቤቱ ሚኒስትር ደኤታ አቶ ጌታቸው ረዳ ናቸው። ሙሉ ቅንብሩን በሁለተኛው አጋማሽ ስርጭታችን ጠብቁ። ሌሎች በርከት ያሉ ቅንብሮችንም ይዘናል። በቅድሚያ ግን ወደ ዕለቱ አብይ ርዕስ አዲሱ የግብጽ ፕሬዚዳንት አብደል ፈታህ ኤልሲሲ ኢትዮጵያን የመጎብኘት ፍላጎት እንዳላቸው ማሳወቃቸው ተገለጠ። ፕሬዚዳንቱ ይህን ፍላጎታቸውን የገለጡት በሹመታቸው በዓል ላይ ከተገኙት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ጋር በተወያዩበት ወቅት መሆኑን የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ ገልጠዋል። አምባሳደር ዲና ሙፍቲን ያነጋገራቸው ሰለሞን አባተ ተከታዩን ዘገባ አጠናቅሯል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ በሰጡት መግለጫ ከአዲሶቹ የግብፅ መሪዎች የተሻለ አስተሳሰብ እየተሰማ ነው ብለዋል። በፕሬዚደንት አብዱልፈታህ ኤልሲሲ የሹመት በዓል ላይ እንዲገኝ ለኢትዮጵያ መንግስት ከግብፅ መንግስት ግብዣ መድረሱን የገለጹት አምባሳደር ዲና ኢትዮጵያም የውጭ ጉዳይ ሚኒስትሯ እንዲሄዱ ወስና መላኳን ገልጸዋል። የሁለቱ ሀገሮች ግንኙነት ወደ መሪዎች ጉብኝት ይዘልቅ እንደሆነም አምባሳደር ዲና ተጠይቀው ነበር። ፕሬዚደንት ኢትዮጵያ ነው ዘበኝ ያለው ጋይ ናቸው። የውጭ ጉዳይ ሚኒስትሩንና የፕሬዚደንቱን ውይይትም አንስተው ተናግረዋል አምባሳደር ዲና። ውይይቱም ያነጣጠረው በሁለቱ ሀገሮች ግንኙነት የሁለቱን ሀገሮች ግንኙነት አሁን ካለበት ደረጃ ወደ ተሻለ እንዴት ማድረስ እንደሚቻል፣ በተለይም በዚህ በህዳሴ ግድብ ዙሪያ የነበሩትን አለመግባባቶችን በምን አይነት መልክ ማስተካከል እንደሚቻል በመሳሰሉት ጉዳዮች ላይ ነበር ተካሄደው እና ሲታይ የተሻለ መንፈሶች የተሻሉ አስተያየቶች ከዚህ አካባቢ የተደመጡ እየመጡ ያለበት ሁኔታ ነው ያለው። ለምንድን ነው በውጭ ጉዳይ ሚኒስትር ደረጃ እንዲሆን የተፈለገው? ወይ ጠቅላይ ሚኒስትሩ ወይ ፕሬዚደንቱ ለምን አልሄዱም? ወለ እንግዲህ በሀገሮች በዚህ ደረጃ ምንም ሊያመለክት አይችልም። ምክንያቱም የውጭ ጉዳይ ሚኒስቴር በአንድ ሀገር ውስጥ በከፍተኛ ስልጣን እርክል ማዕረግ ነው፣ ከውጭ ግንኙነትም ጋር በተያያዘ ማለት ነው። ሌሎችም ሀገሮች አሉ፣ በውጭ ጉዳይ ሚኒስቴር የተወከሉ የአፍሪካ ሀገሮች ማለት ነው። ለምሳሌ ሱዳን በአንደኛው ምክትል ፕሬዚደንት ነው የተወከለችው። እነዚህ ሀገሮች እንደ ፍላጎታቸው እንደ ፕራዮሪቲያቸው እንዳሉት ስራ ቅደም ተከተል ነው ውክልና የሚያደርጉት። ውክልና እዚህ ላይ ምንም ሊያመለክት አይችልም ብዬ ነው የሚያስበው። ዳሴ ግድብ ጉዳይ የተቋቋመው ዓለም አቀፍ የኤክስፐርቶች ቡድን ሀሳቦች ላይ ለመመካከር በኢትዮጵያ በሱዳንና በግብፅ መካከል ሶስት የውይይት መድረኮች መካሄዳቸውን አምባሳደር ዲን አስታውሰዋል። ከቅርብ ጊዜ ወዲህ እንደምታውቀው በህዳሴ ግድብ ዙሪያ በተቋቋመው ዓለም አቀፍ የኤክስፐርቶች ፓናል ሪኮሜንዴሽን ወይም ደግሞ ሀሳቦች ላይ ለመመካከር በግብፅ በሱዳን ያው ሶስት ተከታታይ ውይይቶች እስከዛሬው ዛሬው የአውሮፓ አመት ጃንዋሪ አራት ሁለት ሺ አስራ ሶስት እንደነበር ይታወሳል። እስከዛ ድረስ ከሶስቱ ሀገሮችና ከዓለም አቀፍ ህብረተሰብ ተወጣጣው የዓለም አቀፍ ኤክስፐርቶች ቡድን ያቀረባቸውን ምክረ ሀሳቦች በመተግበር ዙሪያ ለነበር ነበር ውይይት ይካሄድ ነበረው። በዚህ በህዳሴ ግድባችን ጉዳይ ማለት ነው እና እሱም ግብጾች ያለፈው ጃንዋሪ አራት ሁለት ሺ አስራ ሶስት ረግጦ ከወጡ ወዲህ በአንድ ግብጽ ሚዲያዎች በአንዳንድ ባለስልጣኖችም በአንዳንድ ምሁራንም ዘንድ ስለ ህዳሴ ግድቡ ይባል የነበሩ ነገሮች ገንቢ እንዳልነበረ እናንተ የምታውቁት ነው። ይሁንና ፕሬዚደንቱ ከምርጫው ዋዜ ነው ላይ በጣም ቀረብ ዋዜማ ላይ ማለት ነው። በኋላም አሁን ከተመረጡም በኋላ የሚሰጧቸው አስተያየቶች ቀደም ሲል ከነበሩት አስተያየቶች የተለየ ተሆነ ያላቸው ናቸው። ከኢትዮጵያ ጋር ከነዚህ መህላውም ከኢትዮጵያ ጋር በፍጹም ችግር ውስጥ መግባት አንፈልግም ነው እያሉ ያሉት በህዳሴ ግድቡ ዙሪያም ቢሆን ውይይት አስፈልጋል የሚል ነገር ነው ያለው። እንግዲህ ወደ ኋላ አሁን እየታየ ያለው ነገር አቋርጠውት የዛሬ ዓመት ማለት ነው መልቾች ጀነሪ አራት ሁለት ሺ አስራ ሶስት አቋርጠው ወደነበረ ውይይት የሚመለስበት እድል እንዳለ አሁን እያየነው ነው። ይሄ ነው እንግዲህ የተለየ ነገር እያልን ያለ ነው። አምባሳደር ዲና አሁን እንደጠቀሱት ፕሬዚደንት ኤልሲሲ ከመመረጣቸው ጥቂት ቀደም ብሎ ለሀገራቸው ቴሌቪዥን ጣቢያዎች ሰጥተውት በነበረ መግለጫ ይህንን ቅድም ያነሱትን ሀሳብ አንጸባርቀው ነበር። መወያየት እንፈልጋለን ከኢትዮጵያ ጋር መስራት ፈልጋለን አፍሪካውያን ወንድሞቻችንን እስካሁን ድረስም ችላ ማለታችን አግባብ አይደለም ሲሉ ነበር። እና ይህንን አስመልክቶ ለአንድ የኢትዮጵያ ባለስልጣን አንስቼ በነበረ ጥያቄ ካላየን አናምንም ብለው ነበረ። በጥንቃቄ ነው ይህንን ጉዳይ የምናየው ብለው ነበረ። መተማመን በኢትዮጵያ መንግስትና በግብጽ መንግስት መካከል ይፈጠራል የሚል እምነት አለሁት በፕሬዚደንት ኤልሲሲ ዘመን። እንግዲህ ዋናው ነገር እያንዳንዱ ነገር እንግዲህ በሂደት ነው የሚጀምረው። በአንድ ጊዜ የሚሆን ነገር አይኖርም። ወደ መተማመን ደረጃ ለመድረስ እርምጃዎች መወሰድ አለባቸው። እርምጃዎቹ እንግዲህ ወይ ፈጣን ራሳሚ ሊሆኑ ይችላሉ። አሁን እንግዲህ እኛ ከቅርብ ጊዜ ወደ እያየን ያለነው ነገር ለመተማመን ሊያመጡ የሚችሉ እርምጃዎችን ሊያስኬዱ የሚችሉ መስመሮች እየተጠረጉ እንደሆነ ነው። በመሰረቱ እንደምታውቀው ኢትዮጵያ ሁልጊዜም የምነጋገር ነው። ሁልጊዜም የዚህ ህዳሴ ግድቡ ለሚሰራው ነገር እናንተን እንደማይጎዳ እያልን ነው። ይህን ማረጋገጫ ለወዳጆቻችንን ለእነሱም ወዳጆች ለእነሱም በቀጥታ የሆነ በተዘዋዋሪ መንገድ በየጊዜው እየገለጽ ያለበት ሁኔታ I እነሱ ይህንን ተቀብለው ወደዚህ ወደ መተማመኑ፣ ወደ መነጋገሩ፣ ወደ ውይይቱ የሚመጡ ከሆነ ሰየው ነው ወደዚህ እንገፋለን ነው። ስለዚህ እንግዲህ የሰው ልጅ ያለ ተስፋ ሊኖር አይችልም። አገርም ያለ ተስፋ አይኖርም። ወደ መተማመን መምጣት ይቻላል የሚለውን ነገር ይቻላል ብዬ ነው ማለት። የናይል የአባይ ጉዳይ የኢትዮጵያና የግብፅ ብቻ ለመሆኑን የተናገሩት አምባሳደር ዲና የናይል ተፋሰስ ሀገሮች የትብብር ማዕቀፍ ስምምነትን በፓርላማ ደረጃ የሚያጸድቁት ቁጥር በዚህ ዓመት ይጨምራል ብለው እንደሚያምኑ ገልጸዋል። ታንዛኒያ ስምምነቱን ሰላምን ለፓርላማው ማቅረቧን እና ኢትዮጵያን የጎበኙት የኬንያ ፕሬዝደንት ኡሁሩ ኬንያታም ፈጥነው እንደሚያጸድቁት መናገራቸውን አምባሳደሩ አመልክተዋል። አምባሳደር ዲናጋር የተደረገውን ቃለ ምልልስ አድማጮቻችን ሙሉን ከዌብሳይታችን ጋር ታገኛላችሁ። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የመጽሔት ዝግጅት ነው የዕለቱን አብይ ርዕስ አደመጣችሁ መጽሔቱ ይቀጥላል በአማራ ክልል በዋግ ህምራ ሰቆጣ ዞን በጋዝጊላ ወረዳ ነብርና በስ ነብር በሰውና በቤት እንስሳት ላይ ጉዳት እያደረሰ መሆኑን የአካባቢው ነዋሪዎች ገልጸዋል የጋዝጊላ ወረዳ አስተዳዳሪ ግን ደረሰ የተባለው አደጋ የተጋነነ ነው ሲሉ አስተባብለዋል ይላል ከአዲስ አበባ መለስካቸው አማሃ የላከው ዘገባ በጋዝ ጊብላ ወረዳ የአስ ከተማ ነዋሪዎች ለቪኦኤ እንደገለጹት በዚህ ወረዳ በተለይም በዜሮ አራት ቀበሌ ገበሬ ማህበር ሻቃን ተክለ ሃይማኖትና በዜሮ ሦስት ቀበሌ ገበሬ ማህበር ዲዮና አቦ ነብር በሰውና በቤት እንስሳት ላይ ከባድ ጉዳት እያደረሰ ይገኛል። የአስ ከተማ ነዋሪ የሆኑት አቶ ገብረስላሴ ጌታው እንደተናገሩት ከሁለት ሺህ ዓመተ ምሕረት ጀምሮ ነብር ቁጥራቸው ቀላለሁ በማይባል ሰዎች ላይ የአካል ጉዳትና የሞት አደጋ አድርሷል። በቅርቡ ማለትም ሚያዝያ 26 ቀን 2006 ዓ ም በቀበሌ 04 ሻቃን ተክለ ሃይማኖት ነዋሪ በሆኑት አቶ ወንድማገኝ ሞላ ላይ ነብር የማቁሰል አደጋ አድርሰዋል። በቤት እንስሳትም ላይ ከባድ ጉዳት እያደረሰ ነው ሲሉ በስልክ ገልጸዋል። ሰው አሁን ከምነግድ ሻካን ተክለ ሃይማኖት ደብር ዜሮ አራት ቀበሌ ሻካን ተክለ ሃይማኖት ደብር ያው ጉዳቱ እዚ አካባቢ በቃም በርክቷል፣ ነው እንጂ በዛው አካባቢ ነው፣ በመላው በቃ በቀት በሙሉ ነው ደብሩ የበዛው። የወረዳው አስተዳዳሪ አቶ ፈንታው ፈጠነ ስለ ሁኔታው በስልክ ተጠይቀው ሲያስረዱ፣ ግን ጉዳቱ እንደተጋነነ ይገልጻሉ። እርግጥ ነው በአሁኑ ጊዜ የተፋሰስ ልማትና የአካባቢ ጥበቃ ስራዎችን ተከትሎ በአካባቢው ተፈጥሮ እያገገመች ትገኛለች ብለዋል። በተለይ ከሰውና ከእንስሳት ንክኪ በተከለከሉ አካባቢዎች እጽዋት እያለበሱ እንደሚገኙ እና የዱር እንስሳትም ቁጥር እየጨመረ መሄዱ አይጠረጠርም ብለዋል። ይሁንና በቂ ጥበቃ ስለሚደረግ የዱር እንስሳት በሰውና በቤት እንስሳት ላይ አድርሰዋል ስለሚባለው ጉዳት በቅርብ ጊዜ የሰሙት ሆነ የሚያውቁት ነገር እንደሌለ ገልጸዋል። በሁለት ሺህ ዓ.ም አካባቢ ግን ጉዳት ደርሶ እንደነበረ አልሸሸጉም። አቶ ገብረስላሴ በበኩላቸው የዚያን ጊዜውን ጉዳት በተመለከተ በዝርዝር ያስታውሳሉ። በዚያን ወቅት በደረሰው አደጋ አቶ ወደጉ ካሳይ በጋዝጊብላ በዜሮ አራት ቀበሌ ገበሬ ማህበር ሻቃን ተክለ ሃይማኖት፣ በነብር እንደተገደለ ሌሎች ሰዎችም እንደቆሰሉ ያብራራሉ። አዲያነ ደረሳይ፣ ከአደሳፍ መኮን፣ አገኘው እነዚህ ናቸው። አዎ እነዚህማ ያው ቁስለት ስለሆነ ያለው ያንኛው ግንሙታን እናታባቸው ራሱ ይወታሉ ማለት ነው የነበረው እና እንደዚህ ብሎ ወጣቱ ህይወቱን አጣ። አቶ ገብረ ስላሴ የአካባቢው አርሶ አደር ከተናካሽ ወይንም ጉዳት ሊያደርሱ ከሚችሉ የዱር እንስሳት ጥበቃ ይደረግለታል የሚለውን ያስተባብላሉ። አርሶ አደሩም እንደዚህ ካሉ የዱር እንስሳት ራሱን ሊከላከል የሚያስችሉ መሳሪያዎችም የሉትም ይላሉ። እንደተገለጸው የአካባቢው እጽዋትና እንስሳት ማገገም ይበል የሚያሰኝ ቢሆንም ለሰው ልጅ የተፈጥሮ ማዕከል ሰው ነውና ሚዛናዊ እርምጃዎች ከመንግሥት እንደሚጠበቅ ባለሙያዎች ሁልጊዜም ያስገነዝባሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሜሪካዊቱ የፊልም ተዋናይት አንጀሊና ጆሊ ከሌሎች ጋር በመሆን ያስተባበረችው የለንደኑ ጉባኤ ግጭቶች ባሉባቸው አካባቢዎች የሚፈጸሙ የጾታ ጥቃቶችን ምርመራ አስመልክቶ አዲስ ዓለም አቀፍ ደንብና ስርዓተ ሂደት አስተዋውቀዋል። የጉባኤው ዓላማ ግጭቶች ባሉባቸው አካባቢዎች በሚፈጸሙ የወሲብና ሌሎችም ከጾታ ጋር የተያያዙ ጥቃቶች ዙሪያ ተጠያቂነት እንዲኖር፣ አጥፊዎችም እንዲቀጡ የሚያበረታታ ነው። የአሜሪካ ድምፁ ሄንሪ ሬጅዌል ያጠናቀረው ዘገባ አለ። አሉላ ከበደ ያቀርበዋል። ሌጅላ ዴመን የባልካኑ ጦርነት ክፉኛ ተጧጥፎ በነበረበት ወቅት ስለተፈጸመው ለጉዲፍቻ የተሰጠችበት ሁኔታ ከወላጆቿ በተረዳችበት ወቅት የ አስራ ስምንት አመት ልጅ ነበረች። ሌጅላ ዩጎዝላቪያን የከፋፈለው ውጊያ እየተካሄደ በነበረበት እንደ አውሮፓውያን የዘመን አቆጣጠር በሺ ዘጠኝ መቶ ዘጠና ሁለት የገና እለት ነው ሳራይቮ ከተማ ውስጥ የተወለደችው። አዲስ የተወለደችውን ህጻን ዘጠኝ ወር በማኅጸኗ የተሸከመቻት እናት ማየት አልፈለገችም። ለምን ሊሆን የማይችል የሚመስለውን የዚህን እንግዳ ሁኔታ ምንነት ግን ሌጅላ ታስረዳለች። የቦዝኒያ ተወላጅ የእስልምና እምነት ተከታይ የሆነችው እናቴ በኃይል ማጎሪያ ውስጥ በተደጋጋሚ ያስገድዶ መደፈር ተፈጸመባትና እኔን ጸነሰች። በኋላም በሳራዬቮ ቦስኒያ ማዕከላዊ ሆስፒታል ውስጥ ተወለድኩ። በለንደን ያደገችው ሌጅላ በተወለደችበት ወቅት ሁኔታውን የሚያሳይ የቪዲዮ ፊልም ያነሱ የነበሩ ባልና ሚስት ናቸው በጉዲፈቻ ውስደው ያሳደጓት። በጊዜው ቦስኒያ ላይ ይዘንቡ የነበሩ ጥይቶች ካባሩ በሰፊው ተከፍተው የነበሩት የጥምንጃ ፈሙዞች ከተዘጉና የእሩምታው ድምጽ ካቆመ ረዥም ጊዜ ቢቆጠርም የጦርነቱ ጠባሳ ያሳረፈው አሻራ ግን አሁንም አልጠፋም። ቦዝኒያ ውስጥ ከተፈጸሙት ቁጥራቸው እጅግ የበዙ ያስገድዶ መድፈር ጥቃቶች ወንጀለኛው ከህግ ፊት የቀረበባቸው አስራ ሁለቱ ብቻ ናቸው። የወላጅና ቴን ገጠመኞች የመሰሉ ፍትህ የተጓደለባቸው ጥቃቶች እና እርሷን ለመርዳት አንዳችም የተደረገ ነገር ያለመኖሩ ይገኙባቸዋል። ሌጅላ አሁን ግጭቶች ባሉባቸው አካባቢዎች ለሚፈጸሙ ወሲባዊ ጥቃቶች ማብቂያ ፍለጋ በታለመው እና ለንደን ውስጥ እየተካሄደ ባለው ዓለም አቀፍ ጉባኤ ተሳታፊ ከሆኑ ድርጅቶች አንዱ በሆነው ዋርቻይልድ በተሰኘው የበጎ አድራጎት ድርጅት ውስጥ ትሰራለች። የጉባኤው አስተባባሪዎች ከትላንት በስት ያውሏቸው ጦርነት ባለባቸው አካባቢዎች የሚፈጸሙ የወሲብ ጥቃቶች ምርመራና የመረጃ አሰባሰብን አስመልክተው አዲስ ዓለም አቀፍ ደንብና ሥርዓተ ሂደት አስተዋወቁ። እውቋ ተዋናይ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ልዩ መልእክተኛ አንጀሊና ጆሊ አዲሱ ደንብ በተዋወቀበት በዚህ መድረክ ስለ ፍትህ ጥያቄ አጽንኦት ሰጥታ ተናገረች። በዓለም ዙሪያ ጦርነት እየተካሄደባቸው ባሉ አካባቢዎች ያስገድዶ መደፈር ጥቃት ሰለባ የሆኑ ብዙዎችን አግኝቼ አነጋግሬያለሁ። ሁሉም ማለት ይቻላል በተመሳሳይ አንድ ጥያቄ ነው የሚያቀርቡት፣ የፍትህ በማህበረሰብ ያለመገለልና ተቀባይነት የማግኘት መብት፣ ዘለቄታ ያለው ኑሯቸውን ማሻሻል የሚያስችል ድጋፍና የጤና አገልግሎት አቅርቦት የማግኘት ከሁሉም በላይ ግን በደል የፈጸሙባቸው ወንጀለኞች ከሕግ ፊት ቀርበው ተጠያቂ ሲሆኑ የማየት መብታቸው መረጋገጥ ናቸው። ይህንን ነው የሚጠይቁት። የመብት ተሟጋቾች በበርካታ የአፍሪቃ ሀገሮች በጠላትነት በሚተያዩ ወገኖች መካከል የቅጣት ደረጃ ከፍተኛ ከመሆኑም በላይ እንደ ዲሞክራሲያዊ ኮንጎ በመሳሰሉ አገሮች አስገድዶ መድፈርን እንደ ውጊያ መሳሪያነት መጠቀም በስፋት የሚዘወተር ልማድ እየሆነ መጥቷል። ሄለን ካዚንዋ አይኤስ አይኤስ ዓለም አቀፍ የባህል ልውውጥ የተባለውና አስገድዶ የመድፈር ወንጀል ለተፈጸመባቸው ሴቶች የሕክምናና የስነ ልቦና ድጋፍ የሚሰጠው የበጎ አድራጎት ድርጅት የኡጋንዳ ዲሬክተር ናቸው። Most times when women are raped, their, their families and especially their husbands reject them. ብዙ ጊዜ ሴቶች የመደፈር ጥቃት ሲፈጸምባቸው ቤተሰቦቻቸው በተለይም ደግሞ ባለቤቶቻቸው ይርቋቸዋል፣ ይሸሿቸዋል። እናም እንደ መደበትና ለመሳሰሉት ከፍተኛ የሥነ ልቡና ሁከቶች፣ የማስታወስ ችሎታን ማጣትና፣ አንዳንዴም ራስን የማጥፋት ሀሳብ ማውጣትና ማውረድ ለሰፈነበት ሁኔታ ይጋለጣሉ። አልፎ አልፎም ዘግናኙን በደል የፈጸሙ ባቸውን ሰዎች አንዳችም ጥያቄ ሳይቀርብባቸውና እንደ ፈለጉ ሲዘዋወሩ ያያቸዋል። ከቅርብ ጊዜ ወዲህ ሁነኛ የፖለቲካ ይዞታ መሻሻል በሚታይባቸው በርማን በመሳሰሉ አገሮች ጭምር ሁኔታው አሁንም የከፋ ገጽታ ያለው መሆኑን የመብት ተሟጋቾች ያመላክታሉ። አዲሱ ዓለም አቀፍ ደንብ ወይም ፕሮቶኮል ግጭቶች ባሉባቸው አካባቢዎች ባለጋራን በምቅጫ መሳሪያነት ጭምር ለጥቅም እየዋሉ ያሉትን አስገድዶ የመድፈርና ሌሎች የወሲባዊ ጥቃቶች እንደ ፈቀዱ የመፈጸም ልማድ ማብቂያ ያበጅላቸዋል የሚል ተስፋ እንዳሳደረባቸው የጉባኤው አስተባባሪዎች ይናገራሉ። በጉባኤው የተካፈሉ የበርካታ አገር ሚኒስትሮችም በእነኚህ ቀናት በአዲሱ ደንብ እቅድ ዙሪያ ሞቅ ያለ ውይይቶችን እያካሄዱ ነው። ለአካለ መጠን ያላደረሱ ልጆችን ለስራ ማሰማራትን ለማቆም የሚካሄደው ትግል ውጤት ማሳየቱንና ቁጥሩን መቀነሱን ዓለም አቀፉ የስራ ድርጅት አይኤልኦ አስታውቋል። እጅግ የከፋው ልጆችን ለስራ ማሰማራትን አጉል አድራጎት የማጥፋት ቀን ትናንትና ታስቧል። ብዙ መሰራት እንዳለበት ደግሞ አይኤልኦ አሳስቧል። በሌላ በኩል ደግሞ ዓመታዊው ዓለም አቀፍ የሥራ ድርጅት ጉባኤ በዘመናችን የሚታየውን የግዳጅ ስራን ለመቋቋም ያወጣውን አዲስ ዓለም አቀፍ ውል በከፍተኛ ድምፅ አጽድቋል። ውሉ የግዳጅ ስራን ለማስወገድ ተጎጂ የሆኑትን ለመከላከልና፣ ወይም ተጋላጭ የሆኑትን ለመከላከልና ካሳ ለመክፈል የሚቻልባቸውን መንገዶች ቀይሷል። ዘጋቢያችን ሊዛ ሽላይን ከጄኔቫ የላከችው ዘገባለ አዳነች ፍሳዬ ታቀርበዋለች። አይኤልኦ በሚል አጽሮት የሚታወቀው ዓለም አቀፍ የሰራተኞች ድርጅት እድሜያቸው ሳይደርስ በስራ የሚሰማሩት ልጆች ቁጥር እንደ አውሮፓ አቆጣጠር በ2012 ዓ ም በ2000 ዓ ም ከነበረው ወደ 168 ሚሊዮን ዝቅ ብሎ በአንድ ሶስተኛ ቀንሷል ይላል። በ12 ዓመታት ውስጥ ማለት ነው። የድርጅቱ የልጆች ስራ ባለሙያ የሆኑት ፊዮሮ ራሳቲ የልጆች በስራ መሰማራት ስለሚያስከትለው አደጋ የዓለም ሕዝብ እየተረዳ እንደሆነ ገልጸዋል። በተለይም እርሻን፣ የማዕድን ስራንና በቤት ሰራተኛነትን የመሳሰሉት የስራ አይነቶች መሰማራቱ ምን ያህል አደገኛ እንደሆነ ግንዛቤ እያሳደረ እንደሆነ ጠቁመዋል። ልጆችን በሚያሰማሩ የስራ አይነቶች ላይ ያነጣጠሩ ፖሊሲዎችን የሚተገብሩ መንግስታት እየተበራከቱ እንደሆነ ለአሜሪካ ድምጽ ሬዲዮ ተናግረዋል። ልጆች ከስራ ዓለም ወጥተው ትምህርት ቤት እንዲገቡ የበለጠ ጥረት እየተደረገ እንደሆነም ገልጸዋል። ይህን ዓላማ ለማሳካትም በድህነት የሚኖሩት ቤተሰቦች የጤናና የስራ አጥነት ዋስትና እንዲያገኙ እየተደረገ መሆኑን ራሳቲ ጠቁመዋል። የማህበረሰባዊ ዋስትና ማግኘቱ እጅግ ወሳኝ ነው። ምክንያቱም ልጆችን በስራ እንዲሰማሩ ከሚያስገድዱት ነገሮች አንዱ የቤተሰብ ድህነት ወይም በቤተሰቡ ላይ በደረሰ ከባድ ችግር ምክንያት ነው። አንድ የቤተሰብ አባል ስራ ከሌለው ወይም ታሞ ለመስራት ካልቻለ ልጆቹ ራሳቸውንና ቤተሰባቸውን ለመርዳት ሲሉ ዕድሜያቸው ሳይደርስ በስራ ላይ ለመሰማራት ይገደዳሉ። በዓለም አቀፉ የሰራተኞች ድርጅት ዘገባ መሰረት በብዛት በስራ ላይ የተሰማሩ ልጆች የሚገኙት ከሰሐራ በመለስ ባሉት የአፍሪቃ ሀገሮች ነው። የልጆች መስራት ጉዳይ በብዛት የቀነሰው በላቲን አሜሪካና በካሪቢያን ሀገሮች እንደሆነ። ለዚህ ምክንያት የሆነውም ለልጆችና ለቤተሰቦቻቸው ገንዘብ የመስጠት ፕሮግራም ስላለ መሆኑን የሰራተኞቹ ድርጅት አስገንዝቧል። ለልጆችና ለቤተሰቦቻቸው ለመኖር የሚያስፈልጋቸውን ገንዘብ የመስጠቱ ጉዳይ የትምህርትና የጤና አገልግሎት ተደራሽነት ሲታከልበት የልጆች መስራትን በመታገል ረገድ ውጤታማ ዘዴ እንደሆነ ድርጅቱ ያወሳል። አፍሪካ ውስጥ የማህበረሰባዊ ዋስትና አገልግሎት ያላቸው ሀገሮች ጥቂቶች ናቸው። ይሁንና ሴኔጋልን፣ ቡርኪና ፋሶን፣ ዛምቢያን፣ ማላዊንና ኬንያን በመሳሰሉት ሀገሮች ገንዘብ መስጠትን የሚያካትቱ መሞከሪያ ፕሮግራሞች እየተካሄዱ እንደሆነ፣ ኢትዮጵያ በበኩሏ ሰፊ የህዝባዊ ስራ ፕሮግራም እያካሄደች እንደሆነ ራሳት ይጠቁመዋል። በሌላ በኩል ደግሞ ከአለም አቀፍ የሰራተኞች ድርጅት በአለም ደረጃ 21 ሚሊዮን የሚሆኑ ሴቶች ወንዶችና ልጆች በግዳጅ ስራ እንደተሰማሩ ይህ ህገወጥ ተግባርም በዓመት 150 ቢሊዮን ዶላር እንደሚያስገኝ ገልጿል። ዓለም አቀፍ የሰራተኞች ድርጅት እንደ አውሮፓ አቆጣጠር በ1930ና በ1957 ዓ ም የግዳጅ ስራን በሚመለከት ያወጣቸው ውሎች አሉ። አዲሱ ህግ ደግሞ እነዚህን ሁለት ጊዜ ያለፈባቸው ውሎችን ለ21 ኛው ምእተ አመት በሚስማማ መንገድ እንዲቀርቡ አድርጓል። አዲሱ ውል በአዲሱ አይነት የባርነት ተግባር ላይ እንደሚያተኩር የግዳጅ ስራ ጉዳይን የሚመለከተው ዓለም አቀፍ የስራ ኮሚቴ ፕሬዚደንት ዴቪድ ጋርነር ተናግረዋል። ህገወጥ የሰዎች ዝውውርን የመሳሰሉትን ተግባሮች ይመለከታል። በአዲሱ ውል ላይ ከሰፈሩት ዋና ዋና ነጥቦች መካከል አንዱ አባል ሀገሮች በተስማሙበት ውል አንቀጽ 29 መሠረት የግዳጅ ሥራን ለማስወገድ ግዴታቸው ትኩረት እንዲሰጡ ጥሪ የሚያደርግ መሆኑ ነው። በተለይም በመከላከልና በመጠበቅ እርምጃ ሰለባዎች የመፍትሄ ተደራሽነት እንዲኖራቸው በማድረግ እንዲጠናከር ማድረግ ይኖርባቸዋል። የግዳጅ ሥራ ሰለባዎቹ ካሳ እንዲያገኙ ሕገ ወጥ በሆነ መንገድ በግዳጅ ሥራ ያሰማሩትም እንዲቀጡ ማድረግ ያስፈልጋል። በደል የፈጸሙትን መቅጣቱ አስፈላጊ ቢሆንም የሰለባዎች መብቶች የተከበሩ መሆናቸውን ማረጋገጡም የዛኑ ያህል ወሳኝ ነው። የሰራተኞቹ ድርጅት እንደሚለው የግዳጅ ስራ ሰለባ የሆኑት ሰዎች ብዙውን ጊዜ እርዳታ የሚያስፈልጋቸው ተደርገው ሳይሆን እንደ ወንጀለኞች ነው የሚታዩት። አዲሱ ስምምነት ታዲያ ይህን ፍትህ የጎደለውን ተግባር እንደሚለውጥ የሰራተኞቹ ድርጅት የግዳጅ ስራ ፕሮግራም ኃላፊ ቤት አንድሬስ አመልክተዋል። በአዲሱ ውል ላይ የሰፈረ አንድ ጠቃሚ አንቀጽ ሰራተኞቹ በግዳጅ ስራ ላይ ተሰማርተው በነበሩበት ወቅት ሊፈጽሙት የተገደዱት የወንጀል ተግባር ቢኖር እንዳይቀጡ ይከላከልላቸዋል። አንዳንድ ሰለባዎች ለምሳሌ አደንዛዥ እጽን ለመትከል ወይም በህገ ወጥ አደንዛዥ እጽ ዝውውር ተግባር እንዲሰማሩ ይገደዳሉ። በግዳጅ ስራ እንዲሰማሩ ከሚገደዱ ሰዎች 55 ከመቶ ሴቶች፣ 45 ከመቶ ወንዶች፣ 26 ከመቶ ደግሞ ልጆች እንደሆኑ ዓለም አቀፍ የሰራተኞች ድርጅት ይገምታል። አዲሱ ፕሮቶኮል አሳሪነት እንዲኖረው ሁለት ሀገሮችና ነፍስ ወከፍ መንግስታት እንዲያጸድቁት ያስፈልጋል። ክብራትና ክብራን አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተነን። የሁለተኛው አጋማሽ ስርጭታችንን ልንጀምር ነው። አሁኑ ከምሽቱ 3 ሰዓት ከ33 ደቂቃ ሆነ። አዲስ አበባ ላይ ጉዞ ወደ ደቡብ አሜሪካዊቱ ብራዚል ነው የምናቀናው። መቼም ለምን አንባልም ብለን እናስባለን። አንባልም ሀያኛው የዓለም የእግር ኳስ ዋንጫ ውድድር ዛሬ ሁለተኛ ቀኑን ይዟል። በኤ ምድቦቹ አፍሪካዊና ካሜሩን አፍሪካዊው ካሜሩንና ሜክሲኮ ብሔራዊ ቡድኖች ሜክሲኮ የደቡብ አሜሪካ ማለት ነው። ብሔራዊ ቡድኖች መካከል በተካሄደው ከጥቂት ደቂቃዎች በፊት ባበቃው ግማሽ ሰዓት ማለት እንችላለን ጨዋታ ሜክሲኮ አንድ ለዜሮ አሸንፋለች። ሙሉን ዘጠና ደቂቃ ዝናብ ባልተለየው ሁኔታ ነው ቡድኖቹ የተጫወቱት። ካሜሩን ሁለተኛውን የምድብ ግጥሚያ የፊታችን ረቡዕ ከክሮኤሽያ፣ ሳምንት ሰኞ ደግሞ ከብራዚል ጋር ታደርጋለች። ይለናል ሶሎሞን ክፍሌ። ወደ ዘገባው ንለፍ እንደ ምን አምሽታችሁልኛል የተከበራችሁ አድማጮቼ። እንደ ተጠበቀው አስተናጋጅ ብራዚል በመክፈቻ ዕለት ትላንት በተካሄደው የመጀመሪያው ዙር መጀመሪያ ግጥሚያ ክሮኤሽያን ሶስት ለአንድ በሆነ ውጤት አሸንፋለች። የፊታችን ማክሰኞ ከሜክሲኮ ከዚያም ከኤ ምድብ ቀሪው የአፍሪካ ቡድን ካሜሩን ጋር በወዲያኛው ሳምንት ሰኞ ትጫወትና የምድብ ኃላፊዎቹ ይለያሉ። ብራዚል ትላንት ስትጫወት ያዩ ተመልካቾች ያን ያህልም የተደሰቱበትና ዋንጫውን በማንሳቱም ረገድ መቶ በመቶ የተማመኑበት አይመስሉም። ክሮኤሽያ ይበልጥ ተንቀሳቅሷል። ጃፓናዊው ዳኛ ለብራዚል የሰጡት ፍጹም ቅጣት ምትና በ83ኛው ደቂቃ ላይ የሰረዙት የክሮኤሽያ ግብ ትክክል አይደለም ሲሉ ይከራከራሉ። ብዙዎች በዚህም በዚያ ብራዚል ከጉድ ወጥታለች። በገዛ ሜዳዋ ከማፈር ማለቴ ነው። ዛሬ አሁን ከግማሽ ሰዓት በፊት ባበቃው በሜክሲኮና ካሜሩን መካከል የተካሄደውን ግጥሚያ ጨምሮ ሶስት ውድድሮች ይካሄዳሉ። እነርሱም የወቅቱ ሻምፒዮና ስፔን ከኔዘርላንድስ፣ ቺሌ ከኦስትሬሊያ ጋር የሚያደርጓቸው ናቸው። በጠቅላላው ነገ ቅዳሜና ከነገ በስቲያ እሁድ የሚካሄዱትን ግጥሚያዎች ድምር ካነሳን ብዙ ነው፣ አስር ደርሷል። በአጭር ባጭሩ የዛሬዎቹን ተጋጣሚዎች ካስተዋወቁ በኋላ በአሁኑ ወቅት ሳኦ ፓውሎ የሚገኙትን የዓለም አቀፍ ስፖርት ተቋማት ልዩ አማካሪ አቶ ፍቅሩ ኪዳኔን ለአንድ ሁለት ደቂቃ ጋብዝና ያላቸውን ያካፍሉናል። ወደ አዲስ አበባ ሄጄም እስክንድር ፍሬው ስለ ዘንድሮ የዓለም ዋንጫ ከአድማጮች የተሰጡ አስተያየቶችን እንዲያጋራን ጠይቃለሁ። ሁሉም በቅደም ተከተል ይቀርባሉ። አብረን ንቆይ። በቅድሚያ ግን የብራዚል ደጋፊዎች እዚህ በዋሽንግተን ኦሌ ኦላ ሲሉ ነበር ትናንት ያመሹት። ሄኖክ ሰማእግዜር ለመስታወት ዝግጅቱ ከቀረጸው ጥቂቱን አካፍሎናል። ወደ ቲሞች ማስተዋወቁ ልለፍ። ሜክሲኮ ለዘንድሮው የዓለም ዋንጫ ማጣሪያ ዘመቻዋ አርባ ሰባት ተጫዋቾችንና አራት አሰልጣኞችን ተጠቅማለች። ከተጫዋቾቹ ውስጥ በቅልጥፍናቸው የሚመሰገኑ እንዳሉባቸው ፈጽሞ ባያጠራጥርም የ2012 የወርቅ ሜዳሊያ ተሸላሚዋ ሜክሲኮ በዚህ ዓመት ለዋንጫ ማንሳት የሚያበቃትን ፎርሙላ ወይም ንድፍ ተግባራዊ ለማድረግ በቂ ጊዜ ስለመኖሩ ግን ያጠራጥራል። ኤልትሪ ከማጣሪያው መባረር ሄዳ ነው። ዩኤስኤ ፓናማን በኮንካፍ ጥሎ ማለፍ ፍልሚያው መቅጣቱና ሜክሲኮ ኒውዚላንድን በደርሶ መልሱ ውድድር ድምር ውጤት ዘጠኝ ለሶስት ማሸነፉ ነው። የአፍሪካው የማይበገሩ አንበሶች የካሜሩን ብሔራዊ ቡድንስ እነርሱም ስማቸውንና ክብራቸውን ጠብቀው ለመቆየት ሲውተረተሩ ታይተዋል። ባለፉት ጥቂት ዓመታት በዋናነት የሚጠቀሰውም ላለፉት ሁለት የአፍሪካ ሻምፒዮና ውድድሮች ማጣሪያውን እንኳ ማለፍ አለመቻላቸው ነው። ብሔራዊ ቡድኑ በአሁኑ ወቅት በአብዛኛው የሚተማመነው በመሃል ተከላካይ መስመሩ ብቻ ነው። በግል የፈጠራ ችሎታ ማለስም ይታማል። አሰልጣኙም ቢሆኑ ኮከብ አጥቂ በመባል የሚታወቀውን ለባርሴሎና የሚጫወተውን አሌክስ ሶንግን በአከፋፋይነት ሚና ማሰለፋቸው አስወቅሷቸዋል። እስቲ ቀደም ሲል ወደ አስተዋወቅኳቸው አቶ ፍቅሩ ኪዳኔ የሚሄድ የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ ሳኦ ፓውሎ ብራዚል ነው ያሉት። ምን ከእጅ አቶ ፍቅሩ ደሮባ አቆጣጠር በሺ ዘጠኝ መቶ ሀምሳ ስምንት በስዊድን የተካሄደውን የዓለም ዋንጫ ውድድር የተከታተለው አቶ ይድነቃቸው ተሰማ እስከ ዛሬ ድረስ የተደነቀውን የብራዚል ቡድን ነዲዲ፣ ጋሪንቻ፣ ፔሌ፣ ቫቫ፣ ዢልማር ሳንቶስ የነበሩበትን በዛሬ ኢትዮጵያ ጋዜጣ ላይ ካስተዋወቀበት ጊዜ አንስቶ የኢትዮጵያ ፍቶል አፍቃሪ የብራዚል ቡድን ደጋፊ ነው። የኢትዮጵያ አየር መንገድ ካፒቴን ተስፎ አሸናፊና ኮፓይለቱ እድሜ ለቁልቢ ይበሉ፣ የብራዚል እና ክሮዋሽያን ግጥሚያ እንዲመለከቱ ቲኬት አግኝቼላቸዋለሁ። ብራዚል ሶስት ለአንድ ያሸንፍ እንጂ ሁኔታው አጠራጣሪ ነው። ለባርሰሎና ቡድን የሚጫወተው ኔይማር ሁለቱን ግብ ያስመዘገበው በቀር ሌሎቹ ከሀገራቸው ውጭ እስከዚህም አይታወቁም። ስታዲየም ውስጥ የነበረው ስልሳ ሁለት ሺህ ተመልካች አሁንም በብራዚል መንግስት እንዳኮረፈ ነው። ህዝቡ ችግር ላይ እያለ ይህን ሁሉ ገንዘብ አውጥቶ አዳዲስ ስታዲዮሞች ማሰራቱን አልተቀበለውም። በዚህም የተነሳ የአገሪቱ ፕሬዚዳንት ወደ ሜዳ ወርደው ከሁለቱ ቡድኖች ጋር ሰላምታ አልተለዋወጡም። ወደ ሜዳ ቢወርዱ ኖሮ ተመልካቹ ይጮህባቸው ነበር። አዲሱ ስታዲዮም ግሩም ነው። ብራዚል በዓለም የተደነቁ አርሺቴክቶች አሏቸው። የአዲስ አበባን ከተማ ህንጻዎች የሚሰሩት አርሺቴክቶች እዚህ መጥተው የሳው ፓውሎ ና ሪዮ ደጃኔሮ ህንጻዎች ጥራት አይተው ቢማሩ ኖሮ ጥሩ ነበር። የዓለም ዋንጫ ውድድር የሚካሄደው በአስራ ሁለት ከተሞች ውስጥ ነው። በዚህም የተነሳ በአውሮፕላን መንከራተት ያስፈልጋል። ለምሳሌ ከሳው ፓውሎ ኤርፖርት መሀል ፒያሳ ለመድረስ በትራፊኩ የተነሳ ሁለት ሶስት አራት ሰዓት የሚፈጅበት ጊዜ አለ። ከዚህ ሁሉ ስቃይ ቀዝቃዛ ቢራ እየተጎናጩ በቴሌቪዥን ማየቱ ሳይሻል አይቀርም። በመጨረሻም ሳኦ ፓውሎ ያገኘሁት በአጼ ሚኒልክ ስም የሚታተም መጽሔት ነው። ብራዚል ከናይጄሪያ ና ኢትዮጵያ ቀጥላ ጥቁሮች በብዛት የሚኖሩባት ሀገር ናት። ብዛታቸው ሰባ አምስት ሚሊዮን ነው። ንጉሳቸውም ፔሌ ይባላል። አመሰግናለሁ። አቶ ፍቅሩ ኪዳኔ ትብብሮ አይለየን። ወደፊትም አስቸግራለሁ። አድማጮቼ ቀጥዬ ወደ አዲስ አበባ ይሆናል የሚወስዳችሁ። እስክንድር ፍሬው የአድማጮች አስተያየት በብዛት ሰብስቧል። ጥቂቶቹ እነሆ። በአራት ዓመት አንድ ጊዜ የሚደረገው የዓለም እግር ኳስ ዋንጫ ኢትዮጵያውያን የእግር ኳስ አፍቃሪዎችና ሌላውም የኅብረተሰብ ክፍል በትኩረት የሚከታተለው ክንውን ነው። የሀገሪቱ ቴሌቪዥን በቀጥታ የሚያስተላልፈው ይህ ውድድር በበርካታ ቤተሰቦች የሚታይ የወሩ ዋነኛ ትኩረት መነጋገሪያ ሆኖ መቆየቱም የተለመደ ነው ዘንድሮም የብራዚሉ ተመሳሳይ ትኩረት እየሳበ ይገኛል ዛሬ በአዲስ አበባ ያነጋገርኳቸው አስተያየት ሰጪዎች ሀሳብ ይሄን ነው የሚያጠናክር ነው የተንቀሳቃሽ ስልክ ቴክኒሽያን መሆኑን የነገረኝ ዮሐንስ ሲርጋ የመጀመሪያው አስተያየት ሰጭ ነው ያው ብራዚል ከሚደረግ ይልቅ እኛ ሀገር የሰው ስሜት እኛ ሀገር ነው ያለው ከሀገሪቱ ይልቅ እኛ ሀገር ነው የመጫወታ ስሜት ያለው ማለት የሰው ጉጉት ለማየት ከእነሱ ሀገር ይልቅ እኛ ሀገር የሚዘጋጅ ነው ሰው ለማየት ያለው ጉጉት ማለት ነው እንዴት እንዴት ልትል ቻልክ? ያው ማለት ሁሉም ሰው ያው አብዛኛውን ጊዜ ከእንትን ከሽያጭ አንጻር እንኳን አሁን ሰሞኑን አይታ ከሆነ አዟሪዎች አንቴና ነው የተሸጡት እያየህ ይዘው የሚዞሩት አብዛኛውን ጊዜ የቴሌቪዥን አንቴና የቴሌቪዥን አንቴና። ያው አብዛኛውን ጊዜ ያው የሰው አብዛኛው ኢትዮጵያ ኢትዮጵያ ቴሌቪዥን የሚመለከተው ለኳስ ለምናምን ስለሆነ አብዛኛው ያው የአንቴና ከአንቴና ሽያጭ ራሱ መረዳት ትችላለህ። አብዛኛው ሰው እየገዛ እያየ ነው። የአለም ዋንጫ በተለይ ከሌሎች ውድድሮችም ከሻምፒዮንስ ሊግም ከፕሪሚየር ሊግም ከሌላውም በተለየ ትኩረት ይስባል። አዎ በጣም ይስባል። ያው ማለት ያው አሁን እኛ ለዋንጫን እያየን ነው ግን ያው የኛ ገር ባታልፍም ያው የአፍሪካ ሀገሮች ስላሉ፣ ያው ለምሳሌ ዛሬ ጨዋታ ካሜሮን አላት። ሁሉም ሰው በቡት የሚጠብቀው ያው ካሜሮን እንድታልፍ፣ ልክ እንደኛ ሀገር ነው የምንደግፈው። ያው ሰው እንድታልፍ ይጠብቃል። ያው ዘረኝነትም ስላለ ያው ጥቁሮች ስለሆነ ነው ሁላችን በአፍሪካዊነታቸው ደካነታችን ብቻ። አንተ በግል ናይጄሪያንም ትደግፋለህ ለምሳሌ፣ የአፍሪካ ቡድኖች ሲባል ናይጄሪያን ሳይሆን እኔ ጋና ነው ደግፈው ከድሮ የዓለም ዋንጫ ቤተሰብ ጓደኛን የሚያሰባስብ ማህበራዊ ግንኙነትን የሚያጠናክር ተመራጭ የጊዜ ማሳለፊያ የሚሆንበት አጋጣሚም ብዙ ነው የዛሬ አራት ዓመት በደቡብ አፍሪካ የተካሄደው የዓለም ዋንጫ በአዲስ አበባው ሚሊኒየም አዳራሽ በትላልቅ ስክሪኖች ይታይ ነበር ትኬት ቆርጠው ጥሩ ጊዜ አሳልፈው የመጡ ከነበሩት የዚያን ጊዜ ተመልካቾች አንዷ ያኔትጌቱ ትዳር ያገኘሁት በዚያ የአለም ዋንጫ ምክንያት ነው ትላለች የአለም ዋንጫ ለእኔ ልዩ ትዝታለኝ ትዳር ባለቤቴን ያገኘሁት እዛ ነው። ኳስ በማየት ማለት ነው። የዛሬ አራት ዓመት ስትኝ ነበር ደቡብ አፍሪካ በተካሄደ የዓለም ዋንጫ ጊዜ እና እዛ የተዋወቅ ነው። ጋና ና አሜሪካን የተጫወቱ በደስታ ጋና ስታሸንፍ እየጨፈርም ማለት ነው። ከዛ በቃ አሁን የዓለም ዋንጫ ለእኔ ልዩ ትዝታ አለው። እዛ አንቺ ከነማን ጋር እየተመለከትሽ ነበር? ዘርዘር አድርገሽ ነገርኝ። የአሁኑ ባለቤትሽ ከማ ጋር እየተመለከተ ነበር? እንዴት ታወቃችሁ? እሱም ከጓደኞቹ ጋር እያየ ነበር። እኛም እኔም ከጓደኞች ጋር እያየው ነበር። ከዛ በአጋጣሚ አተተዋወቅን። ከዛ በኋላ ሁሌ ሚሊኒየም አዳራሽ እየገባ እናያለን ኳስ ይኸው ለዚህ በቃ ማለት ነው እና ዓለም ዋንጫ ለእኔ ልዩ ትዝታ አላት። ባህል የሰጠሽ ዓለም ዋንጫ ነው ማለት ነው። ትዳር የሰጠሽ ዓለም ዋንጫ። ትዳር የሰጠኝ ልጅ የሰጠኝ ዓለም ዋንጫ ነው። አሁን አራት ዓመታችን ነው ሁኔታ እናከብራለን። ስለዚህ ልክ የዓለም ዋንጫ በሚጀምርበት ሰሞን ሰሞን ነው የምታከብሩት? የተዋወቃችሁበትን ማለት ቀን ማለት ነው። ለስፖርቱ ባላቸው ጥልቅ ፍቅር፣ ለውድድሩ በሚሰጡት ትኩረት፣ በግልጽ በሚያሳዩት ልዩ ስሜትና በቂ በሆነ እውቀት ኢትዮጵያውያን ስለ እግር ኳስ ሲናገሩ አይሰለችውም። ተጨማሪ አስተያየቶችን በቀጣይ ዝግጅቶች ለማቅረብ ሞክራለሁ። አድማጮች፣ ትላንት ሳኦ ፓውሎ ብራዚል በአሪና ኮሪንቲያንስ ስታዲየም በደማቅ ስነ ስርዓት የተጀመረው ሀያኛው የዓለም እግር ኳስ ዋንጫ ውድድር በተለያዩ አስራ ሁለት ከተሞች ለአንድ ወር ሲካሄድ ይቆያል። የስፖርት ክፍላችን በቂ ሽፋን ለመስጠት የተቻለውን ሁሉ ያደርጋል። ለዛሬ በዚሁ ላብቃ። ቅዳሜና እሁድ የሰኞውን ግጥሚያዎች ጨምሬ በዕለቱ መደበኛ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። በዜማው ልታገዛቸው ይፈልጋል። የስፖርት በድንቅ ሁኔታ ነው። በየእለቱ ዘገባዎቻችን ይቀጥላሉ። የአለም ዋንጫን እየተከታተልን የስፖርት አዘጋጁን ሰለሞን ክፍሌንና የአዲስ አበባ ተባባሪውን እስክንድር ፍሬ እናመሰግናለን። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ለምሽቱ መጨረሻ ያደረግነው ብዙዎቻችሁም በቅርበት ልትከታተሉት የሚችሉት ከኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴታ ከነበሩት አቶ ኤርምያስ ነገሰ ጋር የተደረገ ውይይት ነው፤ እንሆ። አቶ ኤርሚያስ ለገሰ በሚኒስትር ዴኤታ ማዕረግ ወደ መንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ከመመደባቸው በፊት በአዲስ አበባ ከተማ ምክር ቤት የመንግሥት ዋና ተጠሪ እንዲሁም የወቅቱ ከንቲባ ልዩ አማካሪ ሆነው ሰርተዋል። በዚያ ላይ ተደርቦ ነው እንግዲህ ወደ ኮሚኒኬሽንስ ጉዳዮች መስሪያ ቤቱ እየተዛወርኩት ይላሉ አቶ ኤርሚያስ። ይሁንና አመት የማይሞላውን አዲስ ምድ ብቻ ሳይሆን አገር ጥለው የወጡባቸውን ምክንያቶች ይናገራሉ። ኢህአደግ የሦስትና አራት ሰዎች ስብስብ የሆነ አምባገነን ግንባር ነው። የአዲስ አበባ መሬት ሆን ተብሎ በመንግስት በታቀደ ወረራ በማለቁ በማስተር ፕላን ሰበብ ወደ ኦሮሚያ ክልል ተሄደ። በአጠቃላይ ስርዓቱ ይህ ፍትሐዊ በመሆኑ በዚያ ውስጥ አብሬ መቀጠል አልቻልኩም ብለዋል አቶ ኤርሚያስ። ከአዲሱ አበበ ጋር ካደረጉት ውይይት አጠር ያለውን የመጀመሪያ ክፍል ቀጥሎ እናቀርባለን። አመሰግናለሁ። በቅድሚያ አቶ ኤርሚያስ ለገሰ በዚህ ማዕረግ ምን ያህል አገለገሉ? በነገሮ ላይ አንድ አመት ያህል፣ አንድ አመትም አይሞላም። በዛ ወቅት የአዲስ አበባ ምክር ቤት የመንግስት ዋና ተጠሪ ነበርኩኝ። ከዛ ደግሞ የከንቲባውም ልዩ አማካሪ ነበርኩ። ከዛ ላይ ነው ተደርቦ የኮሚኒኬሽን ጉዳዮች ሚኒስትር ዴታ የተባልኩት። ማስታወቂያ ሚኒስቴር ነው ኮሚኒኬሽንስ ጉዳዮች የተባለው፣ ማስታወቂያ ቀርቶና ምክንያቱን ያውቃሉ። ለምን ይሄ ስም እንደተቀየረ ታሪኩ በጣም ረጅም ነው። በአጭሩ ግን ምን ነበረ መሰለ፣ ማስታወቂያ ሚኒስቴር እንዲፈርስ የተፈለገበት ምክንያት የመንግስትን መረጃዎች በአግባቡ ማስተጋባት አልቻለም የሚል ድምዳሜ ላይ ነው የተደረሰው እና ከዛ በተጨማሪ የብራንዲንግ ስራ የሚባል ተጀምሮ ነበረ። የደቡብ አፍሪካ ጥናት ተወስዶ በዛ ብራንዲንግን ለመስራት እንግዲህ ይሄ ረጅም ታሪክ ነው። ግን በዋናነት ኢህአዴግ ጽፈት ቤት ሰነድ አዘጋጅቶ ነበር። በወቅቱ በፕሮፓጋንዳው ዘርፍ በግንባር ቀደምነት የሚታዩ ሰዎችን መመደብ የሚል ይላል ሰነዱ፣ እጄ ላይ ያለውን ሰነዱ እና አንድ ነባርና አንድ ተተኪ ካድሬ ይመደባል ይላል። እና ቁልፍ ስራ እንደሆነ ነው የተወሰደው እና ያንን ሲደረግ እንግዲህ እንደምታስታውሰው አንዱ ዋነኛው ካድሬ አቶ በረከት ለመደመ ተተኪና እሱን ሊተካኝ በሚችለው እሳቤ መሰረት ደግሞ እኔ እንድተካ ተደረግኩኝ ማለት ነው። እና እኔ እንደ ካድሬ ነው ያገለገልኩት። ጽህፈት ቤቱም የካድሬ ጽህፈት ቤት ነው ብዬ ነው ማብ ነው። እርስዎ ያሉበት ወይም የነበሩበት ቦታ ከፍተኛ ማድረግ ነው ሚኒስትር ነበሩ። በሚኒስትር ዴታ ማለት ያው ሚኒስትር ነው። አስራ ሁለት ዓመት አገልግለዋል። ይህን ያህል ካገለገሉ በኋላ ይህን መንግስት ይህን ስርዓት ትቶ ለመውጣት መቼም መነሻ ይኖራልና ምንድን ነው ዋና መነሻው? ከወጡም ቆይተዋል። ድምጾን አጥፍተው ነው የቆዩት። እሱንም አብረው ምክንያቱን ይገልጡልናል። እኔ ከሀገር ልወጣ ስል በአንድ ወይም በሁለት ምክንያት አይደለም የወጣሁት። ስወጣም በመንግስት ጫና ተደርጎብኝ ወይም ደግሞ ሌላ ነገሮች ተጨምሮብኝ አይደለም የመጣሁት፣ በግል ፍላጎቴ ከዚህ ስርዓት ጋር መቀጠል አልችልም ብዬ ነው የወጣሁት እና አንደኛው ለምሳሌ ብነግርህ ወደ ኮሚኒኬሽን ጽህፈት ቤት ከመምጣቴ በፊት እኔና ካሚል አህመድ የሚባል የኢህአዴግ ከፍተኛ ካድሬ ሰነድ አዘጋጁ ተብለን ያዘጋጀን ሰነድ ለማወያያ የሚሆንና አጋጣሚ ሆኖ ያንን ሰነድ ያዘጋጀነው ከራሱ አቶ በረከት ካዘጋጀው ሰነድ ነበር የወሰድነው እና አንዲት ቃል የነበረችው ያቺ ሰነድ እና ነዋሪዎች የሚወያዩበት ስለነበረ ለሁሉም ሚኒስትሮች በተን ነው ሰነዱን ከዛ የሰነድ ወይዘሮ አዜብ መስፍን ጋር ይደርሳል። የቀድሞ የአቶ መለስ ባለቤት ማለት ነው። እና ያቺን ቃል ታከብና ያ ቃል የጠላት ቃል ነው የቅንጅት ቃል ነው ምናምን ብላ ወደ ወደ አቶ በረከት እና ወደ አቶ ሀይለማርያም ትልካለች። ያ ነገር ተገምግሞ እንድንባረር ይወሰናል። ቃሉ ምን ነበር? አዎ እንግዲህ ረጅም ስለሆነ ቃሉ የምንነበረ መሰለ እንግዲህ፣ ሌላ ጊዜ በሰፊው አነሳዋለሁ፣ በመጽሐፌም ላይ አነሳዋለሁ። እና ኢህአዴግ ለሴቶች ስትራቴጂክ አመራር አልሰጠም የሚል ቃል አቶ በረከት ከዚህ ቀደም ጽፎታል። ልክ የምርጫ ዘጠና ሰባት ማግስት ማለት ነው። እና እሷ ያንን አክባ የእኛ ባለቤቶች እድሜያጅ ልካቸውን ስትራቴጂክ አመራር ሲሰጡ አይደለ ወይ የከረሙት፣ እና ጠላት ነው ይሄን የጻፈው ብላ ለእነ በረከትም ላከችላቸው እና በረከት ራሱ መስቶታል ያንን ጽሁፍ መጽሐፉን በኋላ ይባረሩ ተብሎ ሲወሰን እኛ የወጣ ነው። አዲስ ነገር የፈጠርነው ነገር የለም ይሄ ነው ብለን አሳየናቸው። በወቅቱ በጣም የሚገርምህ ነገር አዲሱ ሶስት ሴት ሚኒስትሮች ትክክል ናቸው ብሎ አንስተው ነበር። ሶስት ሴት ሚኒስትሮች እሷ ባለችበት ማለት ነው ወይዘሮ አዜብ ባለችበት። ይሄ ግን እንዴት ያስጠይቃል። ስትራቴጂክ አመራር አልሰጠንም የሚለውን እኛ ቀጥታ ጻፍ ነው እውነትም ስለሆነ። ከዛ ወደ መድረክ ይዘነው ስንመጣ ሌሎች ሶስት ሚኒስትሮች ለጊዜው ስማቸውንም አልነግርህ። ሶስት ሚኒስትሮች እኛ እንደ ደግፈው ተናገሩ። ስብሰባ ላይ በሶስተኛው ነው፣ በአራተኛው ቀን እነዛ ሶስት ሚኒስትሮች ተባረሩ። ወይዘሮ አዜብ አባረረቻቸው። ሰነዱም ተሰብስቦ እንዲቃጠል ተደረገ። ይሄ አንድ ረጅም ታሪክ ስለሆነ አንዱ አንዱ ምክንያት ላንሳ ብዬ ነው። ሁለተኛ ከአልበሽር ጋር በተያያዘም የአይሲሲ ውሳኔ ተወስኖ ነበር እና ኮሚኒኬሽን ጉዳዮች ጽህፈት ቤት በተለይ እኔ እና ሽመልስ ከማል ሆነን ቁጭ ብለን የተነጋገርነው የሚዲያ ሞኒተሪንግ ስንሰራ አልበሽር የፈጸማቸው ወንጀሎች ከባድ ስለሆኑ የአይሲሲን ውሳኔ እናከብራለን የሚል ነበር ስንነጋገር የነበረው። በደቂቃ ውስጥ አቶ በረከት ደወለልኝ ለኔ አልበሽርን ኢትዮጵያ የመጀመሪያ አቅፋ ደግፋ የምትቀበለው ሀገር እሷ ናት ብለህ ትናገራለህ ተባልኩኝ። ኦኬ እና ያው እናንተ ሚዲያ ላይ ወጥቼ ማለት ነው እናንተ ቪኦኤ ላይ ወጥቼ የመጀመሪያው ሰው በአገር ደረጃም ኢትዮጵያ ያንን ሰው እናስተናግደዋለን የሚል መልእክት አስተላለፍኩ እና ይሄ ለብዙ ጊዜያቶች ሊናየን የሚጎዳ ነበር የነበረው። ይሄ ሁለተኛው ፖይንት ልነግር ብዬ ነው። ሶስተኛ ከመንግስት ግልበጣ ጋር በተያያዘ ከመንግስት ግልበጣ ወደ ባለስልጣናት ግድያ ከባለስልጣናት ግድያ ወደ ቀቢፀ ተስፋ የሚል ሪፖርት ነበር። አስታወስክ እና የእናንተ ሚዲያ ጋር አስተሳስሬ ላንሳ ብዬ ነው። አዲስ ሌሎች በርካታ ነገሮች አሉ እና ማታ የመንግስት ግልበጣ የሚለውን ሰምተን ለቢቢሲ ዘጋቢዋ የመንግስት ግልበጣ መካሄዱ ንገር አጠብዬ ነገርኳት። ጠዋት ወደ ቢሮ ስመጣ የፌዴራል ፖሊስ ህዝብ ግንኙነት ኃላፊው ካልተሳሳት ኮሮኔል ደምሳሽ አይነት ነገር ይባላል የፍርድ ቤት ትዕዛዝ ወጥቷል ወይ ብዬ ስጠይቀው የማቀው ነገር የለም ማለት በዛች ቅጽበት ውስጥ በውስጥ ስልክ የአሜሪካ መንግስት ደወልልኝ የአሜሪካ ኤምባሲ የጠየቀኝ ጥያቄ ምንድን ነው እነዚህን ጄኔራሎች ለማሰር የፍርድ ቤት ውሳኔ ተሰጥቷል ወይ በእጃቸዋል ወይ ፖሊስ አለው ወይ ብሎ ጠየቀኝ የማውቀው ነገር የለም ብዬን ያልኩት እንግዲህ ይሄ ማንም ሰው ዊክሊክስ ውስጥ ገብቶ ማረጋገጥ ይችላል እና ሌሎች ተጨማሪ ነገሮችም አሉ ምናልባት ሰዓት ይኑረህ አይኑረህ አላወቁም ለምሳሌ አንዱን ልጨምርልህ እና የኢትዮጵያ መንግስት ይወስናል ከሶማሊያ እንወጣለን ተብሎ ወጣን ከሶማሊያ ታስታውስ ከሆነ ከተወሰኑ ወራት በኋላ ኢትዮጵያ መንግስት ተመልሶ ይገባል ወደ ሱማሊያ። በወቅቱ ያም መረጃ ለእኔም አልደረሰኝም፣ ለአቶ በረከትም አልደረሰውም። እንግዲህ ኮሚኒኬሽን ጋፉል ነገር ነው። ከዛ አንድ ሚዲያ አጃንፍራስ ፕሬስ ይመስለኛል ሰውየው በጣም ከኢትዮጵያ መንግስት ጋር በተለይ ከአቶ በረከት ጋር ክሎዝ ነው። ዘጋቢው ሱማሊያ ተመልሳችሁ ገብታችኋል ወይ የሚል ጥያቄ ያነሳለታል። አቶ በረከት አልገባንም ብሎ ይመልስለትና ሪፖርቱን ግን በኤርሚያስ ስም አድርገው ይለዋል። ጠዋት አቶ በረከት ቢሮ ሲሄድ በጣም ተናዷል። ምንድን ነው ስለው እዚህ ሱማሊያ ውስጥ ገብተው ምንም ነገር ሳይነግሩን ምናምን ምናምን አለኝ እና እንግዲህ ይታይ። ወደ ሱማሊያ ተገብቷል። የተጻፈው ደግሞ በማስም ነው በእኔ ስም ነው። አቶ በረከት የራሱን ክብር ጠብቆ እንደ ገቡም እያወቀ አልገባንም ብሎ በእኔ ስም ሲጸፍ ሕሊናዬ ተጎዳ። ግን አሁን የሶማሌውም ጉዳይ የሱዳኑም የአልባሽርም ጉዳይ በተፈጸመ ጊዜ ወዲያው እርምጃ አልወሰዱም። ቆይተው ነው የወጡት። ትክክል አይደለም። ምንድነ የሆነው ነገር የሆነውን ነገር ነገ በምናስተላልፈው ሁለተኛና የመጨረሻ ክፍል ውይይታችን ይገልጹልናል አቶ ኤርሚያስ። የኢትዮጵያን መንግስት ምላሽ በተመለከተ ታዲያ አቶ ጌታቸው ረዳ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዴኤታ አቶ ጌታቸው ረዳ በመንግስት የኮሚኒኬሽን ጉዳዩ ጽህፈት ቤት ሳይሆን በጠቅላይ ሚኒስትሩ ጽህፈት ቤት አማካሪ ይህን ይላሉ። ይሄ ልጅ አዲሱ በአጋጣሚ ለእረፍት አሜሪካ እያለሁ ነው የመጣው እኔ እስከሚገባኝ ድረስ የሄደው ባለቤቱ ከእኔና ከአዲስ አበባ ምረጥ ብላው ነው ልጅ ወልዶም ስለነበር መስለኛል። ይሄ ልጅ እንደውም ከስርአቱ ጋር ምንም የሚያጋጨውም ነገር አልነበረም። ዝም ብሎ ቆየ። በኋላ አሁን ድንገት አትላንቲክ ወደ ማዶ አርበኝነት አምሮት ካልሆነ መስጠቀር ኤርሚያስ ብዙ የሚያቅም ሰው አይደለም። ማወቅ ካለበት ያን ያክል ቅርበት የነበረው ሰው አይደለም። እኔ እስከሚገባኝ ድረስ ኤርሚያስ ጥሩ ሲቪል ሰርቫንት ነበረ። ጥሩ የሰጭ መስሪያ ቤት ይመራ የነበረ ልጅ ነው። ከዛ ወደ ኮሚኒኬሽን መስሪያ ቤት በገባ ጥቂት ወራት ባልሞላ ጊዜ ውስጥ ነው ያው ሚስቴን እጠይቃለሁ ብሎ ሄዶ እኮ ብሎ የቀረው። ስለዚህ እንደ ማንኛውም ሰው የአሜሪካን ድሪም ስናጋርጎት ቀረ ከምትል በስተቀር ኤርሚያስ በነበረው እንጌጅመንትም ይህን ያክል የረባ ፖለቲካል ግንኙነት ኖሮት ከሌላው ሰው ጋር ይህን ያክል ሰው የሚያስቀይም ስራ ሰርቶ ይህን ያክል ፖለቲካሊ ክብደት የሚሰጠው ነገር አድርጎ ተብሎ እኔ አሁን ብኮበልል ማለት ነው። በነገራችን ላይ እኔ ብኮበልል ይህን ያክል የረባ እገሌ ጋር ተጣልቼ የምለው ነገር የለኝም። አሜሪካ አማሉኝ ቀረው ማለት አንድ ነገር ነው። ራሳቸውም እንደገለጹት ለእኛ እንዳወራኑ አሜሪካን ስለሚወድ ነው እዛ አሜሪካ ፍቅር ይዞት ነው እንጂ የቀረው ከመንግስት ጋር የሚያገናኘው ነገር የለም ብሎ መንግስት በወቅቱ መግለጫ እንደሰጠ አስታውሳለሁ። ምክንያቱም ኤርሚያስ በዛን ሰዓት እኔ በአጋጣሚ ዲሲ ነበርኩ። በግሌ በዛን ሰዓት የራሱ ወዳጆች የሆኑ ሰዎች እኔ እኮ ባለቤቴ እንትን ስላለች ይችን ወረቀት እንዳስገባ አቃል ነው እኔ በዚህ ጉዳይ እንጂ ምንም ልዩነት የለኝም ብሎ እንዳስገባ አቃል ነው ከዛ በዘለለ ትንሽ የሚከብደኝ ኤርምያስ በሰብስታንስ ጉዳይ ላይ በእምነት ጉዳይ ላይ በፖሊሲ ጉዳይ ላይ ልዩነት ኖሮኝ ብሎ ለመከራከር የሚያስችለው ፕላትፎርም ሳይኖረው ነው እኮ ድንገት የአሜሪካ ህልም ማለት ይቀረው። ግን አንዳንድ መጠየቅ ያለበት ነገር ያነሳሉ። ለምሳሌ ምን ይላሉ? አልበሽር አይሲሲ በከሰሰው ጊዜ ይሄ ሰውዬ ዓለም አቀፍ ወንጀለኛ ስለሆነ ኢትዮጵያም እውቅና መስጠት የለባትም ስንል የለም እውቅና ትሰጣለች አልበሽርን አቅፈን ደግፈን እንይዘዋለን ብሎ አቶ በረከት ነገረኝ እና በዛ መሰረት ይሄንን መግለጫ ሰጠሁ እኔ ወጥቼ i But good i የኢህአዴግ ስራ አስፈጻሚ ኮሚቴ ስራ ሊሆን እንደሚችል እገምታለሁ። ይሄ የኢትዮጵያ መንግስት በአፍሪካ ህብረት ደረጃ የሚወስደው አቋም እንጂ ኤርሚያስ በዚህ ጉዳይ ላይ አስተያየቱን ለመስጠት የሚጠየቅበት ምክንያትም የለም። አቶ በረከት ስጥ ብሎ ነው ነው የሚሉት እኔ ስለ አቶ በረከት በማውቀው ደረጃ ኤርሚያስን እንዳውም ለማሳደግ ጥረት የሚያደርግ ሰው ነው የነበረው። አቶ በረከት ኤርሚያስ በትክክለኛው መስመር ተኮትኩቶ ትልቅ ደረጃ ላይ እንዲደርስ እገዛ የሚያደርግ ሰው ነው የነበረው አቶ በረከት እንጂ ይችን ካላልክ ይችን ካላልክ ብሎ ትል ስፔሲፊክ ትዕዛዝ የሚሰጥ ሰው አይደለም። አቶ በረከት አሁን ይሄንን ከአምስት ዓመት በፊት ብሎ አያውቅም። አሁን ኦሎፈሰደን አምስት ዓመት ረዥም ጊዜ ነው ግን አስፈላጊ የሆነ አግኝቶች ሊሆን ይችላል ወደ ፖለቲከኝነት ማደግ አስፈላጊ የሆነ አግኝቶት ካልሆነ ለወደፊትም ይህም መንግስት አታክ ለማድረግ የሚሆን ፖዚቲቭ ኮንስትራክቲ ክሪቲክ ለማድረግ የሚሆን ብዙ ሶርሶች አሉ። ይሄ ልጅ ልንገር፣ እኔ ፐርሰናል ነገሩን የምነግር በአጭር ጊዜ ውስጥ ጥሩ ሰራተኛ ስለነበረ፣ ኦኬ ኮሚኒኬሽን መስሪያ ቤት ሲቋቋም አላማው ምንድን ነው ምናምን ለማወቅ እድሉም ጊዜውም አልነበረው። ኮሚኒኬሽን መስሪያ ቤት የተቋቋመበት ምክንያት ማስታወቂያ ሚኒስቴር የመንግስት ስም ስላስጠፋ አይደለም። የማስታወቂያ ሚኒስቴር ተብሎ እንደ ሚኒስቴር ደረጃ መቋቋም ስለለበት ጠቅላይ ሚኒስትሩ ጽህፈት ቤት ውስጥ የኮሚኒኬሽን አገልግሎቶች የሚሰራ ተቋም ነው የተቋቋመው። ያ ተቋም ግን የሚመራው በሚኒስትር ደረጃ ነው። ስለዚህ በጂኦግራፊካሊ ፊዚካሊ ስፒኪንግ ያ መስሪያ ቤት ቦታው ሌላ ቦታ መሆኑ ካልሆነ መስተቀር የጠቅላይ ሚኒስትሩ የኮሚኒኬሽን ክንፍ ማለት ነው። ሌላ ነገር የለውም። ሁሉንም መስሪያ ቤቶች ሁሉም የመንግስት የፌዴራልም የክልል መስሪያ ቤቶች ያላቸውን መረጃዎች አጠናቅሮ ለሚገባቸው ሰዎች የሚያስተላልፍ ተቋም ማለት ነው። ነሰሰር እንደምንለው ማስታወቂያ ሚኒስቴር ይሰራው እንደነበረ የፕሮፓጋንዳ ተቋም አይደለም። የመረጃ ፍሰትን የተቃናም የተሟላም ለማድረግ ተብሎ የተቋቋመ ተቋም ነው። እዚህ ጉዳይ ላይ እውቀት ባይኖረው አይገርመኝም ኤርሚያስ አልነበረምም። ለመማርም ዝግጁ እንዳልነበረ ክሊር ነው። ሶስት ወር ባለሞላ ጊዜ ውስጥ ነው ይሄደው ወደ ሚስቴን ሚስቴ አስጠንቀኛለች ብሎ በግልጽ የተናገረ ሰው አሁን ኦሎፈሰደን መተ ልዩነት ስለነበረ ይሄ ነው በሽር ጉዳይ ላይ ነው እንዲህ የሚሉ ሰዎች እናንተም ቢሆኑ መድረክ ባትሰጡ። እኔ አክብሮት አለኝ፣ የምሬ ነው የምልህ። ለማንም ሰው አክብሮት አለኝ እያልኩ ያለሁት አንዳንድ የሆነ ነገር የሚሉ ሰዎች አሉ። አዲስ ነገር አለን የሚሉ ብትችሉ፣ የረባ ነገር፣ ቁም ነገር ያላቸው ሰዎች ብታደረጉ ጥሩ ነው ነው አሁን እንጀራውን እንደደህና እንዳያመስልበት ወደማሆን ጉዳይ ስገብ ክብራትና ክብራን አድማጮች ውይይቱ አልተቋጨም። ይሄ አቶ ኤርሚያስ በመጀመሪያ ክፍል ለተናገሩት የተሰጠ አቶ ጌታቸው ረዳ የሰጡት ምላሽ ነው። የአቶ ኤርሚያስ ሁለተኛ ክፍል ውይይት አቶ ጌታቸውም ሁለቱም በደገው ምሽት ይመለሳሉ እስከዚያው

የማይጠገብ ዜማ እስከዚያው እስከዚያው ብለህ ጋብዘናል። እንግዲህ እናመሰግናለን። ነገ የተጀመረው ውይይት ይቀጥላል። ከነገ ወዲያ መስታወቶች ደግሞ ሞቅ አድርገው ይጠብቃሉ። ትክክል ነው። ስለዚህ እኛም ብዙ እስከዚያው ልንበልና የትግርኛው ስርጭታችን እስከሚጀምር በቀሩት ጥቂት ደቂቃዎች ነው መልቀን ይቀጥላል። መልካም ምሽት በኛ በኩል ተናደሩ

I'm <muchas>